ማህደረ ዜና ግንቦት 2012 ዘመኑ በሙሉ እንደ ጎርጎርሳውያኑ አቆጣጠር ነው። ለፕሬዚደንትነት ተወዳደሩ። የረጅም ዘመን ታሪካዊቱ ሀገር ህዝብ ለመጀመሪያ ጊዜም በነፃነት በሰጠው ድምፅ ተመረጡ። ሰኔ 24 2012 አሸነፉም። በዘመነ ዘመናት የነፃነት ታሪኳ ነፃ ምርጫ፣ ፍትሕ፣ ዲሞክራሲ በማታውቀው ታሪካዊ ሀገራቸው አዲስ ታሪክ ሊሰሩ እንደ ፕሬዚደንት አንድ ሁለት ማለት ሲጀምሩ ግን በመፈንቅለ መንግሥት ከስልጣን ተወገዱ። ታሰሩ ሐምሌ 2013 በሁለተኛ ዓመቱ ዘንድሮ በቀደም ቅዳሜ ሞት ተፈረደባቸው የረጅም ዘመን ታሪካዊቱ ሀገር የአጭር ጊዜ መሪ አጭር ታሪክ የዲሞክራሲዋ ቅጭት እንዴትነት የአጭር ዝግጅታችን ትኩረት ነው አብራችሁን ቆዩ የጀርመንኛ ምኅፃሩ አአርዴ ተብሎ የሚጠራው ቴሌቪዥን ጣቢያ የካይሮ ዘጋቢ ፎልከር ሽቬንክ ግብጾችን ስለ አረብ ሕዝባዊ አብዮት ድል ስጠይቃቸው አለ ባለፈው ቅዳሜ፣ ከመልሳቸው በፊት ፈገግታ ያስቀድማሉ። ወጣቷ ጋዜጠኛም እንዲሁም ዲግላይ ፍራግ ሀብ ህ ደር ዩንግ ጆርናሊስትን ን ማዳም ማስር ግሽደልት ን ዛግት የማዳም ምስርዋን ወጣት ጋዜጠኛም ተመሳሳይ ጥያቄ ጠይቂያት ነበረ። ፈገግ አለች፣ ቀጠለችም። የአብዮቱ ዴሞክራሲያዊ ውጤት የሆነ ጊዜ ይታይ ይሆናል የሚል የተስፋ እንጥፍጣፊ ይኖር ይሆናል አለች። እውነቱን ለመናገር ግን ይህ የሚሆን አይመስልም። የፕሬዚዳንት ሆስኒ ሙባረክን የሰላሳ ዘመን አምባግነናዊ አገዛዝ በአደባባይ ሰላማዊ ሰልፍ ገዝግዞ የገረሰሰው ህዝባዊ አብዮት እንደ አብዮተኛው ህዝብ ፍቃድ፣ ፍላጎት፣ ጥያቄ የዲሞክራሲያዊ ስርዓት ጭላንጭል አሳይቶ ከነበረ ግንቦት 2012 በእርግጥ ደምቆ ነበረ ነፃ ምርጫ። የምርጫው ውጤት ሲታወጅ ደግሞ የሂደቱ ሰላማዊ ነፃና ፍትሃዊነት ማረጋገጫ ነበረ፣ ለሮጌቱ ሀገር ህዝብ አዲስ ተስፋ ደስታም ጭምር የህዝባዊ አብዮቱን የእስከዚያ ጊዜ ሂደት ውጤት የግብፆችን ተስፋ፣ ደስታ በቅርብ የሚከታተሉ ታዛቢዎች ደጋግመው እንዳሉት ከፒራሚድ እስከ ፎቶ ጥበብ፣ ከህክምና እስከ ስነ ፈለክ፣ ከክሊዮፓትራ እስከ ነጉብ ማፉዝ ለዓለም ያበረከተችው ግብፅ በአዲሱ ዘመንም ዲሞክራሲ፣ ፍትህ፣ ነፃነት ለማያውቀው በተለይ ለአረብና ለአፍሪቃ አዲሱን ስርዓት አስተዋወቀች አሰኝቶ ነበረ። የግብፅ ህዝብ ሰላማዊ ትግል ውጤት ለአረብ፣ ለአፍሪቃ ህዝብም እንደ ጥሩ አስተምህሮ ለህዝብ ነፃነት፣ እኩልነት ለዲሞክራሲ ልዕልና ለሚታገለው ለተቀረው ዓለም ሊቅም እንደ ታላቅ ድል የመታየቱን ያክል ለአምባገነን ገዢዎች፣ ለጠመንጃ ነጋዴዎች በአምባገነን ገዢዎች ጥቅማቸውን ለሚያስከብሩ መንግስታት ጭምር በእርግጥ አስደንጋጭ ብጤ ነበረ። በ1952 ኮሎኔል ገማል አብድናስር የመሩት መፈንቅለ መንግስት የሀገሪቱን የጦር መኮንኖች ለስልጣን ካበቃበት ሙባረክ የሾሟቸው ጄኔራሎች በህዝባዊ አመፅ ግፊት በነፃ ምርጫ ሽንፈት ስልጣን ለመልቀቅ እስከተገደዱበት እስከ 2012 ድረስ የአረብ አፍሪቃዊቱ ታላቅ ሀገር ሁለንተናዊ ሂደት የሚወሰነው በጄኔራሎች ነበረ። ስም፣ የጦር ክፍል ማዕረጋቸው ከመቀያየሩ በስተቀር የግብፅን ፖለቲካዊ፣ ኢኮኖሚያዊ፣ ወታደራዊ መዋቅሮች ለስልሳ ዘመናት የተቆጣጠሩት ጄኔራሎች የህዝባዊውን አብዮት ሂደትና ውጤት በጸጋ ይቀበሉታል ብለው የገመቱ ከነበሩ በእርግጥ የዋሆች ናቸው። ከሪያድ እስከ ራባት ያሉ የአረብ ፈላጭ ቆራጭ ነገስታት፣ አብዛኞቹ የአፍሪቃ አምባግነን ገዢዎችም በየህዝባቸው ዘንድ እንደ ጥሩ አስተምሮ መታየት የጀመረውን የህዝባዊ አብዮት ድል ተስፋ ከመቅጨት እንደማያመነቱ ያልገመቱ ከነበሩ እነሱ በእርግጥ ቢያንስ ለፖለቲካው ጅሎች ናቸው። ግብፃዊው ስደተኛ ፖለቲከኛ አሚር ደአረግ ዓለም አቀፉ ማህበረሰብ አንድም ከግብፅ ህዝባዊ አብዮት አሊያም ከቀልባሾች መወገኑን ይወስናሉ። ባለፈው ቅዳሜ ዓለም አቀፉ ማህበረሰብ ኃላፊነቱን መሸከም አለበት። የግብፅን ህዝባዊ አብዮትና የግብፅን ዲሞክራሲያዊ ሂደት ለመቀልበስ የሚሸረበው ሴራ አካል ከመሆንና ዲሞክራሲ በግብፅና በአካባቢው ጭምር ዳግም እንዲያንሰራራ የሚሻ ከመሆኑ አንዱን መምረጥ አለበት። እርግጥ ነው፣ የግብፅ ፍርድ ቤት በመፈንቅለ መንግስት ከስልጣን ተወግደው በታሰሩት በመሐመድ ሙርሲ ላይ ባለፈው ቅዳሜ የሞት ቅጣት መበየኑን ዩናይትድ ስቴትስና የአውሮጳ ህብረት አሳሳቢ ብለውታል። ቅጣቱ ሲበየን ዮርዳኖስ የነበሩት የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ከዚህም አልፈው ጀርመን የሞት ቅጣትን አጥብቃ እንደምትቃወም በግልጽ ተናግረዋል። ይሁንና በህዝብ ድምፅ ለስልጣን ከሚበቃ ለህዝብ ፍላጎት ካደረ ወይም በህግ ስርዓት ሀገር ከሚያስተዳድር መንግስት ወይም ፖለቲከኛ ይልቅ እንዳሻቸው በሚያዙት አምባገነን ሁለንተናዊ ጥቅማቸውን በቀላሉ እንደሚያስከብሩ ጠንቅቀው የሚያውቁት የዓለም ሃያላን የህዝባዊውን አብዮት ሂደት ውጤት መደገፋቸው ሲበዛ አጠራጣሪ ነው። ጥንታዊቷ ግብፅ ለዓለም ጥንታዊ ታሪክ ቅርስ ስልጣኔን አበርክታለች። የመንግስትነት ቅርጽ ከያዘችም ሰባት ሺህ ያክል ዘመን አስቆጥራለች። ህዝቧ ግን ለፈላጭ ቆራጮች ከመገዛት ባለፍ የዲሞክራሲ ስርዓት ግንባታን ውስብስብ ሂደት፣ የሰጥቶ መቀበል አስተሳሰብን ጠቃሚነት፣ የፍትህ ስርጸትን አዝጋሚነት ከቶም አያውቅም። የሚያሳውቁ አዋቂዎች፣ ተቋማት፣ መገናኛ ዘዴዎችም አላገኘም። ካገኘም ኢምንትናም ደካሞች ናቸው። ከሁሉም በላይ ያ ከ2011 ጀምሮ በሚደረገው የአደባባይ ሰልፍ የተሰላቸው በምጣኔ ሀብት ድቀት መራብ፣ መጠማት የጀመረው ግብፃዊ የታገለ፣ የተራበ፣ የቆሰለ፣ የሞተለትን አብዮት ለመቀልበስ የሚጣጣሩትን የውጭም ሆነ የውስጥ ኃይላትን ሴራ ለማስተንተን አቅም፣ እውቀት፣ ትዕግስት፣ ጊዜውም በርግጥ አልነበረውም። ግብፅ ከ1928 ጀምሮ መጀመሪያ በብሪታንያ ቀጥሎ በሀገሬው ነገስታት አሰልሶ በጦር ጄኔራሎች የተገፋ የተበደለ የደህየውን ደካማ ሕዝብ ሲረዳ የኖረ አንድ ማህበር አላት። የማኅበሩ ዓላማና ምግባር የማረካቸው የአብዛኞቹ የአረብ ሀገራት የድሃ ተቆርቋሪ የሃይማኖት ሰባኪና ምሁራን ተመሳሳይ ማኅበር ወይም ቅርንጫፍ መስርተዋልም። የማህበሩ ስም የሙስሊም ወንድማማቾች ማህበረሰብ፣ አርማው ሰይፍ፣ መሰረቱ እስልምና። በግብፅ ታሪክ በነፃ ምርጫ ለመጀመሪያ ጊዜ ስልጣን የያዙት ፕሬዚዳንት መሐመድ ሙርሲ የዚህ ማህበር አባል ናቸው። ከጽሙ ሃይማኖተኝነት ከጎበዝ መሐንዲስ ፕሮፌሰርነት ባለፍ የዓለምን ጥልፍልፍ የፖለቲካ ጨዋታ የማያውቁት ሙርሲም ማህበራቸው ስሙ አርማውም የህዝባዊውን አብዮት ድል የበጎ አስተምህሮቱን በጎ ተስፋ መጥቶ ለመጣል የሚያሴሩትን ኃይላት ደባም በዘዴ ለማለፍ አቅሙ የመተጣጠፍ ችሎታ ብልጣብልጥነቱ ጊዜውም ከቶም አልነበራቸውም። የማኅበሩ ስም አርማ ዓላማውም ለዚህ ዘመኑ ዓለም ፖለቲካዊ አስተሳሰብ ጥቃት በቀላሉ ተጋላጭ ብጤም ነበረ። የህዝባዊ አብዮት ውጤት ግብፅ ውስጥ ስር እንዳይሰድ ወይም እንዳይዛመት የሚሹት ኃይላት የግብፅ ህዝብን ብስለት መሰላቸት፣ የሙርሲን ድክመት፣ የማኅበራቸውን ስም አርማ መሰረትም ህዝብን ለመቀስቀሻ ለመዋል ጊዜ አላጠፉም። በአመቱ ጄኔራል አብዱልፈታህ አልሲሲ በህዝብ የተመረጡትን ፕሬዚደንት መሐመድ ሙርሲን አስወግደው ግብፅን 7000 ዘመን ወደ ኖረችበት መለሷት። ሐምሌ 2013 ነበረ። ጀርመናዊው ጋዜጠኛም ሰሞኑን ካይሮ ላይ ያስተዋለውም የዚህን ውጤት ነው። ክሪቲሽ ዘይቱንግስ አርቲክል ድርፍን ንሽት ርሻይንን ሞደራቶርን መንግስትን የሚተቹ ጋዜጦች አይታተሙም። የራዲዮና የቴሌቪዥን ዝግጅቶችም እንዳይሰራጩ ይታገዳሉ። ይህችን ሀገር ስርዓቱን የሚደግፍ አንድ አስተሳሰብ ብቻ የሚንጸባረቅባት ሀገር ለማድረግ ጠንካራ ግፊት አለ። ይህ እርምጃ ዝምታ ፈጥሯል። ዝምታው ግን የመቃብር አይነት ጸጥታ ነው። መረጋጋትም የለም። የአሸባሪዎች ጥቃት ተባብሷል። ብዙዎቹ እንደሚሉት አጠቃላዩ የግብፅ ሁኔታ በሙባረክ ዘመን ከነበረው በጣም የከፋል። የሰው ነፍስ በማጥፋት በስልጣን በመባለግ የመንግሥትና የሕዝብ ሀብት በመዝረፍ ዕድሜ ልክ እስራት ተበይኖባቸው የነበሩት ሆስኒ ሙባረክ ብይኑ ወደ ሦስት ዓመት ዝቅ ሲልላቸው የጀኔራል አልሲሲን መፈንቅለ መንግሥት በመቃወም ሰልፍ የወጡ ሰዎች በአደባባይ ተረሸኑ። የሰባዊ መብት ተሟጋቾች እንደሚሉት ጀነራል አልሲሲ ስልጣን ከያዙ ከሐምሌ 2013 እስከ ሐምሌ 2014 በነበረው አንድ ዓመት ብቻ ከ3000 በላይ ሰው ተገልሏል። የተቃውሞ ሰልፉ በኃይል ሲደፈለቅ እየታፈሱ ከታሰሩት ወይም ከተሰደዱት ከ2000 የሚበልጡ በጅምላ ሞት ተበይኖባቸዋል። ባለፈው ሚያዚያም ተረኛው ሙርሲና ባልደረቦቻቸው ነበሩ። 20 ዓመት ስራት ተፈረደባቸው። ወንጀላቸው የመንግሥት ምስጢር ለፍልስጤሙ ደፈጣ ተዋጊ ቡድን ሐማስ፣ ለሊባኖሱ ብጤው ሒዝቡላህና ለቀጠር አሳልፈው ሰጥተዋል የሚል ነበረ። የቅዳሜው ደግሞ የከፋ ነው። የሞት ቅጣት በወንጀልነት የተጠቀሰው የግብፅ ሕዝባዊ አብዮት በተቀጣጠለበት በ2011 የሆስኒ ሙባረክ መንግሥት አስሯቸው የነበሩት ሙርሲና ጓደኞቻቸው እስር ቤት ሰብረው አምልጠዋል የሚል ነው። የጆርጅታውኑ ዩኒቨርሲቲ ፕሮፌሰር አብዶላህ አል አርያን እንደሚሉት ሙባረክ ተበየኖባቸው የነበረው ዕድሜ ልክ እስራት ተሽሮ በነፃ የመለቀቂያ ያክል ሶስት ዓመት ሲፈረድባቸው፣ ሙርሲ ሞት የተበየነባቸው ከፖለቲካዊ ፍርድ ሌላ ሌላ ወንጀል በእርግጥ አድርሰው አይደለም። እንደሚመስለኝ ታሪክን ዳግም የመጽሐፍ ሙከራ እየተደረገ ነው። የ2011ን ህዝባዊ አብዮት ታሪክን ስለዚያን ጊዜው እውነት ስናስብ ሆስኒ ሙባረክ የከፋ ወንጀል ፈጽመዋል። እሳቸው ግን ፍርዱ ተሰርዞላቸው ተለቀዋል። የአሁኑ ፕሬዚዳንት አልሲሲ ደግሞ ለመጀመሪያ ጊዜ በህዝብ የተመረጡ መሪን በመፈንቅለ መንግሥት በማስወገድ ተጠያቂ ናቸው። ከዚያም በላይ ለበርካታ ሰዎች መገደል ተጠያቂ ናቸው። የምናወራው ስለ አስር ሰዎች መገደል አይደለም። ሲሲ ራባ ውስጥ ብቻ በአንድ ቀን ብቻ ከሺህ በላይ ሰዎች ያስገደሉ ሰው ናቸው። ከዚያ በኋላም ብዙ ሰዎች አስገድለዋል። ይህ እንግዲህ ተቃዋሚዎችን ለማጥፋት በተወሰደው እርምጃ በግብፅ እስር ቤቶች የሚማቀቁትን ከአርባ ሺህ በላይ የፖለቲካ እስረኞችን ሳይጨምር በሙርሲ ላይ ሞት በተፈረደበት ዕለት ባለፈው ቅዳሜ እዚያው ካይሮ ውስጥ ከዚህ ቀደም ሞት የተበየነባቸው ስድስት ሰዎች በስቅላት ተቀጥተዋል። አልሲሲ በመፈንቅለ መንግስት በህዝብ የተመረጠ መሪ ከስልጣን ሲያስወግዱ ከሪያድና ከማናማ ዶላር ተንቆርቁሮላቸዋል። በብዙ ሚሊዮን የሚቆጠር ዶላር። የብራስልስናም የዋሽንግተን መሪዎች መፈንቅለ መንግስቱን እንቃወማለን ማለታቸው አልቀረም፣ ግን አላወገዙም። የአፍሪቃ ህብረትም ሲሲ የጀኔራል ማዕረጋቸውን በይፋ እስኪያውልቁ ድረስ ግብፅን ከአባልነት አግዶ ነበረ። ሁሉም ግን ለመገናኛ ዘዴዎች ፍጆታ ከመዋል ባለፍ በርግጥ ከልብ የሆን አልነበረም። የአውሮፓ ህብረት ሲሲን ብራስልስ ለመጋበዝ የአፍሪቃ ህብረትን ያክል እንኳን አልታገሰም። ዋሽንግተን በፋንታዋ አቋርጣው የነበረውን ለግብፅ የምትሰጠውን ወታደራዊ ድጋፍ እንደምትቀጥል አስታውቃለች። ሲሲ መለዮም ለበሱ ካራባት ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ፣ ምጣኔ ሀብታዊ ድጋፍ ይንቆረቆርላቸዋል። ድጋፉ ሺዎችን እያስገደሉ አስር ሺዎችን እያሳሰሩ በጅምላ ሞት እያስፈረዱ አምባገነን ወዳጆቻቸውን እያስፈቱ ድርጅቶችን፣ መገናኛ ዘዴዎችን እያፈኑ አረባዊ አፍሪቃዊቱን ሀገር ረግጠው ለመግዛት ጠንካራ ምርኩዝ ሆኗቸዋል። ይቀጥላሉ። እኛ ግን ለዛሬ ይብቃን። ነጋሽ መሐመድ ነኝ። ቸር አሰማን።